የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ አርብ ጥር 15 2012 ዓ ም ነው። ለምሽቱ የያዝናቸውን ፕሮግራሞች እናስተዋውቃችሁ። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ዶላር በላይ ይጠይቋል ለምን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለ ምንም ትምህርትና ስራ ካምፕ ላይ ቁጭ ብሎ ከሚያሳልፉ ሰርተው እስካሉ ድረስ ሰው ሁኔታ ስራሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሶ ይመጣል ቢሊየን ብር በጀት የቆረጠለት የወሎ ቴሪሸሪ ኬሪ ህክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ። ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ። ከቦርዱ ጽህፈት ቤት በግሌም በቤተሰብም በሁላችንም ገንዘብ አዋጥተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብይ ቢያዩበት፣ አያቀላቅሉት። ዝርዝሩን ቆየት ብላችሁ ታደምጣላችሁ። የዘንድሮ የአድዋ ተጓዦችን ማብራሪያ ይዘናል። እንግዲህ የጉዛዷ ዘንድሮ የጀመርነው ከጥር ዘጠኝ ቀን አንስቶ ነው። አርባ ስድስት ቀናት ይስተዳል ጉዞ። በእነዚህ አርባ ስድስት ቀናቶች ውስጥ በርካታ መጽሐፎች ይዘን የምንጓዘው የዝግጅቱ አስተባባሪ ያሬድ ሹመቴ ነው። ቆየት ብሎ ይመጣል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ሲሆን ግርማ ብሬያችሁ አመሻለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ ላጠናቀርናቸው አጣጭር ዜናዎች አብሯችሁ ይቆያል። አመሰግናለሁ፣ ጽዮን በቻይና ውሃን ክልል የተከሰተውን እስካሁን ድረስ ከአምስት መቶ በላይ ታማሚዎችን ላልጋ ወደ ሃያ የሚጠጉትን ደግሞ ለሞት የዳረገውን የኖቨል ኮሮና በሽታ ወደ ኢትዮጵያ ግዛት እንዳይዘልቅ ለማድረግ የመከላከል ሥራዎችን እየሠራ መሆኑን የኅብረተሰብ ጤና ኢንስቲትዩት ይፋ አድርጓል። በዛሬው ዕለት ድረገጹን ጨምሮ በተለያዩ ዜና አውታሮቹ ላይ ይህን የተመለከተው ጋዜጣዊ መግለጫን ያደረሰው ተቋሙ በሽታው ከታየባቸው ስፍራዎች ጋር ኢትዮጵያ በአየር መንገዷ በኩል እንደምትገናኝ አስታውሰዋል። የአየር መንገዱ ወደ ቻይና አምስት ከተሞች ማለትም ቤጂንግ፣ ሆንኮንግ፣ ሻንጋይ፣ ቸንዱና ገንዡ በረራዎች እንደሚያደርግ አውስተዋል። በመሆኑም በማንኛውም የአየር መንገዱ በኩል ለሚሄዱ መንገደኞች ለቫይረሱ ተጋላጭና እንዳይሆኑ ስለ በሽታው መረጃ መስጠትና ወደ ሀገራችን ለሚመጡ ደግሞ በበሽታው ተይዘው ሊሆኑ ስለሚችሉ ባለም የጤና ድርጅት ምክረ ሀሳብ መሰረት ለሁሉም መንገደኞች የሰውነት ሙቀት ልኬት ስራ በቦሌ ዓለም አቀፍ አየር ማረፊያ ተጀምረዋል ብለዋል ተቋሙ። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በሀገሪቱ ፕሬዚዳንት ላይ ለመሠረቱት ክስ በሕግ መወሰኛው ምክር ቤት ሲያቀርቧቸው የቆዩትን መክፈቻ የመከራከሪያ ንግግሮችን ዛሬ ያበቃሉ። ነገር ግን ሪፐብሊካውያን በሚበዙበት የሕግ መወሰኛ ምክር ቤት ፕሬዚዳንት ትራምፕ ጥፋተኛ ሆኖ ይገኛሉ የሚል እምነት የለም። ሆኖም ዲሞክራት ፖለቲከኞች ትራምፕ ከሥልጣን እንዲነሱ ሊያሳምኑ ይችላሉ ያሏቸውን ንግግሮች ከማድረግ አላገዳቸውም። የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብና የተባበሩት መንግስታት ድርጅት በመጪው ወር በካሜሩን የሚካሄደው ምርጫ ሰሜን ምዕራቡንና ደቡብ ምዕራብ ክፍሎችንም እንዲያካትት ጥሪ ቢያደርጉም በክልሎቹ የሚንቀሳቀሱት ተገንጣይ የሚባሉ አማጽያን ጥሪውን ችላ ብለዋል። ተዋጊዎቹ በምርጫ ሰራተኞች ላይ ጥቃት ሲከፍቱና የምርጫ ቁሶችን ሲያውድሙ ቆይተዋል በማዕከላዊ አፍሪቃ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ፍራንኮይስ ሉስኒ ፋል የሀገሪቱ ህዝብ እንደ አውሮፓውያን አቆጣጠር የካቲት ዘጠኝ ቀን የሚያካሂደው ምርጫ የተሳካ እንዲሆን የሀገሪቱ ህዝብ መንግስትን መርዳት ይኖርበታል ብለዋል ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው ጽሆን የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድ ኳችሁ ይገኛለው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ መቶ ሚሊየን ብር በላይ ዶላር በላይ ጠይቋል። ገንዘቡ ባለፈው አመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ሕግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከሰባት መቶ ሺህ በላይ ስደተኞችና ቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መለስካቸው አመሀ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል። የሚታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው። መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባል እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው እራሳቸውን የሚደግፉ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንድ አለ። ኢትዮጵያም አምና ጃንዋሪ ሁለት ሺህ አስራ ዘጠኝ ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረውም ይሁን ወይም በራሳቸው ከኢትዮጵያውያን ጋር አብረ ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንፃር ይህንን ሁኔታ የሚያመቻቸው ነገሮች መስራት ከግን ጭምር ነው። የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም። እንዲያውም ከዛ በእጅጉ ያነሰ ነው የምታገኙት፣ እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው? እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውሱን መንግስታትና ሀገራት ናቸው በዓለም ዙሪያ ያለው ቀውስ ደግሞ እየበዛን የሄደው እና እርዳታቸው ያላቸው አቅም በብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድነው እየተደረገ ያለው፣ የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችም በየሀገሩ ያሉ ዜጎችም ከትንሽ ጀምሮ የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው። ስለዚህ መሰረቱ የስደተኞችን ከአንድ ሀገር ወደ አንድ ሀገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል ይመስለዋል። በዚህ ምክንያት ትክክል ለዚህም ነው አሁን ስደተኞች ቁጭ ብለው ሁማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የኔክሲያ ስራ የስደተኞች ጋር የሚሰሩ ማንኛውም ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በእድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው ትልቁ ነገር። ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርት ሕክምና ስራ ካምፕ ላይ ቁጭ ብለው ከሚያሳልፈ ሰርተው እስካለው ድረስ ተምንበትን ሀገር ጭምር ይረዳሉ ሚገጥሟቸው ሁኔታው ተሻሽሎ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው። ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምን ታሰቡት ነገር አለ? ትክክል ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምለው ነገር የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ሰርተው ያገኙትና ተረድተው ያገኙት ነገር እኩል አይደለም። እነሱ እና ወደ ስራ የማስገባት ሁኔታን ያለው የመን ህግም ይህንን የሚደግፍ ሆኗል። አሁን ተጨማሪ ዝርዝር ህጎች እየተጠበቁ ነው። እሱ እነሱ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር፣ በእርሻም ጭምር በዚደሏዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞችና ኢትዮጵያውያን በጋራ ሆነው እስከ አንድ ሺህ ሄክታር የሚሆን መሬት በጋራ እያለሙ ጥሩ ውጤት እያገኙ ነው። ይሄ ለሙከራ ነው፣ እየሰፋ እንደሚሄድ መንግስትን ቃል ገብቷል። በጣም አመሰግናለሁ። ለዘወትር ትብብሮ እግዚአብሔር ይስጥልኝ። መለስካቸውንና አቶ ክሶት ገብረ እግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን መንግስት እስከ ሁለት ቢሊየን ብር በጀት የቆረጠለት የወሎ ቴርሸሪ ኬር የህክምናና የማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረኩ ነው ብሏል ተናግሯል። መስፍን አራጌ ከስፍራው ተከታዩን ዘገባ አጠናቅሯል። ፕሮጀክቱ ይፋ ከሆነበት ከ2002 ዓ ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ከመቀነታችን ፈተን፣ ኪሳችን እንዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል፣ በምስራቅ አፍሪካ ደረጃ ሳይሆን በአገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል ሲባሉ፣ ቅሬታ ፈጥሮብናል ብለዋል። የወሎ ጉዳይ ሲጀመር በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበር በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው። እንተባበራለን ማለት ነው። ህዝቡ የሚያወጣል መንግስት የሚያመጣል እንሰራለን ማለት ነው። ፋይናሌ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ነው ያሉ። እንደ ሐረር እንደ ጎንደር እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይሄን ያህል በጀት አልጸድቅ የላችኋለሁ ነው ያሉ። ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ እየተደረሰ ኮሚቴዎቹ ውስጥ የት ገቡ ሲሉ ይጠይቃሉ። የተሰበሰበው ገንዘብ አለ። ያ ገንዘብ በየባንኩና በየአገሩ ተበታትኖ ነው ያለው። ያንንም የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች አይደለም። ስለዚህ ይህንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል። የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማ አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል። የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቀሰው በአገር ደረጃ ከአዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር ዘጠኝ መቶ ስልሳ ብር ከዘጠኝ ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽፈት ቤት የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታ አሁንም ከህዝቦ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል። በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ራሱን የቻለ ኮሚቴ አለው። ራሱን የቻለ ቦርድ አለው። ራሱን የቻለ ሂደት አለው። በዛ ቢያዩበት፣ አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነው። ይሄ ፕሮጀክት ግን ለዥም አመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ እዚህ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦት ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። እዛ ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያመረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም፣ ሌላውም አሰርብ ጽፈት ቤት እየሰበሰብኩ ነው። ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል። ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተ ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንጸው አይደለም። ነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የሕክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል። ሆስፒታሉ ለምሳሌ የባህል ሕክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንጻው ምን አይነት መሆን አለበት አይጠየፍ አዳራሽን እና የምናየውሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይፍ ስታር ሆቴል ያንን ያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ፊቱ ላይ ቪአይቪ ሩም አልነበረም። ስቱ ላይ በየት መኩል መቶ ነው ሄሊኮፍተር አልፎ ህክምና ሊሰጥ የሚችል አለ በምስራቅ አፍሪካ ያካተተ የሚል ይህ ሁሉ ዝርዝር አልነበረውም። ከአሁን በፊቱ ላይ ያንን ዘርዝረው ትናንት አቅርበውታል። ለአንድ ሺ ሶስት መቶ ስልሳ የመጀመሪያ ና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በአራት መቶ ሚሊየን በር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥቶ የሆስፒታሉን ግንባታ ለማስጀመርም እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ ሰዓት መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት አራት ፖሊሶችና ሁለት ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን ሶስት የወረዳው ኦርቶዶክስ ካህናትና ሀምሳ ገደማ ወጣቶችን ማሰሩን አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ኢሉ ገላው ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓ ምት የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው፣ ይላል አንድ ሞቱማ ነጋሳ አባላለው የሚል የአይን እማኝ። ግጭቱንም ተከትሎ ሁለት ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ ሁለት ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተዉ እያሉ ሲያረጋጉ ነበር ሶስት ካናትና ከሀምሳ በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል። ይህ የአይንማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለምሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ሲሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የሕዝበ ክርስቲያኑም ሆነ የቤተ ክርስቲያኑ ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደሩ አጋሪ ብርሃኑ እንዲህ ይገልጻሉ። ለግጭቱ መንስኤ የሆነው ለማዳ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ፣ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመትተዋል ስለተባለውም ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ ሶስት ካህናትና ተሳትፈዋል ያሏቸው ከአርባ እስከ አምሳ ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለችም ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር ከአስራ ዘጠኝ ሰማኒያ ዘጠኝ አመተ ምህረት ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች ሀያ ሶስት ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዞር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለ ሀብት በመሰጠቱ ጥያቄው እንደማይስተናገድ ነገረ ናቸው። ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ ነበር እና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችለዋል ያሉት ደግሞ የኢሉገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል። ህዝባዊ ጉዳይ ነው። ወሰነናል ወሰነናል ሆና በጀት ደረጃ አለበት አይነት ተቋም በሚያዝበት ሰዓት ወጣቶች ደግሞ ለምን ይደረጋል? ይሄ ነው አይደለም። በእውነት አሁን ግን ዝም ብለን በህገ ልቡና የምንፈርገው ነገር አይደለም። ወጣቶቹን ስሜታዊ ያድመጋቸው ምንድነው? ምን ያህል መንግስት ይህም ጉዳይ አይተውች ነው የሚያደረጉት፣ እውነት ያለው የሚለውን አሁን ለመናገር ይቸገራሉ። ምን ያህል ካህናት ናቸው የታሰሩ የተባለው አሁን ዲያቆናትም አሁን ያው

ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግባ የሆነ የሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ ሆነ መንገድ ይነጋገር ፈግዶ ነበረ። ከዛ እንዲለቀም ተደረገ። ስራው ለውታ ይመስለኛል እንዲህ አንድ ሶስት አራት ከአራት ሊሆኑ ይችላል። ያቆናትም እንዲ ደግሞ ወጣቶችን ጠየታቸው እየመሰሉ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ልናገር ያስቸግራል። የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምፅ ናኩር መልካ ካምቦ። የአምቦውን ዘጋቢያችን ናኮር መልካ ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪ መሰናዷችንን ነው። አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እየደረሰ እያደረሰ መሆኑን እና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዴዎስ አጠር ባለው ተከታዩ ዘገባ ያስቃኘናል። የክልሉ የእርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በስዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል። በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ላይ ቆሞ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባወጣ ማለት ነገር ካለ መስተከር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል እርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ ሰማኒያ ፐርሰንት ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ ያ አንበጣ መንጋዎች እዚህም እዚያ መታበታት ነው ያሉ። በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ ላይ እየተሰራ ነው ያለው። በአጠቃላይ አሁን ባለው ነባረ ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለ። በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግ እና ሰብል ላይ ጉዳት እንዳያደርስ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳኒሎች ተናግሯል። በአንድ ዙር ርጭት ምናልባትም ከሶስት እስከ አምስት ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበረ የመጣው አውሮፕላን እነዛን ተራራዎችና ሸለቆዎች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስትር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከአምስት በላይ ዙሮችን እየተመላለሰ ርጭት አካሂዷል። በአማሮ የተከሰተውን የአንበጣ መንጋ ሰማንያ በመቶ መቆጣጠር የተቻለ ሲሆን ስዳማን በከፊል ጌዴኦ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑን እና በሀገሪቱ የግብርና ምርት ላይ ጉዳት ሊያደርሱ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣ ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረዳ ለመከላከል ለውራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይኸው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድረዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 105 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ በእንስሳት የግጦሽ መሬት እና በደን ሽፋን ላይ ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል። መግለጫውም አቶ ዳንኤል ለዘላቂ መፍትሄ ከፌደራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግም አስታውቀዋል። በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዘው ኦሮሚያ ክልል እስከ ቦረና ሄዶ የሚረጨበትን ሂደት ረዲ ተመቻችቶ መርጨት ጀምረዋል። በጉጂ አካባቢ በቦረና አካባቢ አውሮፕላኑ ከኛ ድንበር ማልፋት ከፌዴራል ጋር በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው ያለው። ምክንያቱም የሚመጣውን እዛው ለማስቀረ አክሮ መቀጠል ብቻ ነው ሌላ ምንም አማራጭ የለም። ያንን ደግሞ ውጤታ መንን በዛ በኢትዮጵያና በሶማሌ አሁንም የተስፋፋ መሆኑንና በሶማሌ የሚገኘውን ሰፊ የአንበጣ መንች ማድረጉን ሪፖርቱ አብራርቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳም ዮናታንን ላደረሰን ዘገባ እናመሰግናለን። ታሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮምም የኢሜል አድራሻችንን ተጠቀሙ። አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ሲሆን ግርማ ነበሩ። ከማክቢል ያበሮ የቤቲ ጂም ገሪ የተሰኘውን ዘፈን መርጦ

a kung var